ስፖርት። የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ጨዋታዎች ባሳለፍ ነው ሳምንት ማብቂያ ላይ ተከናውኗል። ሲጠበቅ የነበረው የቅዱስ ጊዮርጊስና የደደቢት ጨዋታ በቅዱስ ጊዮርጊስ ሁለት ለዜሮ አሸናፊነት ነበር የተጠናቀቀው። ጨዋታውን በስቴዲየም ተገኝቶ የተከታተለ የስፖርት ጋዜጠኛ አነጋግረናል። በእንግሊዝ ፕሪምየር ሊግ ቸልሲ የአንደኛነት ደረጃውን ቅዳሜ ዕለት ነጥብ ከጣለው ሊቨርፑል ተረክቧል። ልዩነታቸው ግን የአንድ ነጥብ ብቻ ነው። ማንቸስተር ሲቲም በተመሳሳይ ነጥብና የግብ ክፍያ በሶስተኛ ደረጃ ላይ ይገኛል። በጀርመኑ ቡንደስሊጋ ፍራንክፉርት ባለቀ ሰዓት ብሬመንን አሸንፏል። አያሉ ባየር ሚንሽን በቦሩሲያ ዶርትሞንድ ድል ተነስቷል። ዝርዝር ዘገባ ይኖረናል። አብራችሁን ቆዩ። የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ጨዋታዎች በሳምንቱ መገባደጃ ላይ በተለያዩ የሀገሪቱ ክፍሎች ተከናውኗል። አዲስ አበባ ላይ በተከናወኑ ጨዋታዎች ቅዳሜ ዕለት ኢትዮጵያ ቡና ከመከላከያ ጋር ተጋጥሞ ሁለት ለሁለት ተለያይቷል። ትናንት ቅዱስ ጊዮርጊስ ደደቢትን ሁለት ለዜሮ አሸንፏል። ይህ ጨዋታ በብዙዎች ዘንድ የተጠበቀ ነበር። በእንግሊዝ ፕሪምየር ሊግ ጨዋታዎች ምክንያት ብዙ ተመልካች ወደ ስታዲየም ላይገባ ይችላል ተብሎ ቢገመትም ስታዲየሙ ግን ሞልቶ እንደነበር የሶከር ኢትዮጵያ የስፖርት ድረገጽ ምራ ኤዲተር ኦምና ታደለ ተናግሯል። አዎ ብዙ ሰዎች የጠበቁት ጠንካራ ጨዋታ እንደሚሆንና እንደተጠበቀውም ትልቅ ጨዋታ እንደሚሆን ነበር የታሰበው። በሁለቱም በኩል ደግሞ የነበሩትም ይን ቋሚ አስራ አምስት የገቡት ተጫዋቾችን ካየን ይን በብሔራዊ ቡድን ደረጃ የምናውቃቸው ትልቅ ስም ያላቸው ተጫዋቾች ስለሆኑ ትንሽ ጨዋታው ክብደት ነበረ። ሁለተኛ ሳምንት ቢሆንም የፕሪሚየር ሊግ ክብደት ነበረው እና በእርግጥ ጨዋታው ጥሩ ነበር። የመጀመሪያ አጋማሽ ላይ ቅዱስ ጊዮርጊስ ባልተለመደ መልኩ የተጋጣሚ ቡድንን ጫና ውስጥ የመክተት አዲስ ስትራቴጂ አምጥቷል። የመቀባበያ አማራጮችን በማሳጣት ቶሎ ቶሎ ኳሶችን በመንጣት ወደ ጎል የሚያደርጉት ሙከራ በጣም ብዙ ነበር እና በዛም የተሳካ ያላቸው ይመስላል። የመጀመሪያው አጋማሽ ላይ ሁለት ግቦችን አስቆጥረዋል። በሁለተኛው አጋማሽ ትንሽ በጊዮርጊስ በኩል የቀዘቀዘ ነበር ማለት ይቻላል ሞር ወደ መከላከሉና የደደቢትን ጨዋታ ማጨናገፍ ሆኖ ነበር የገቡት ደደቢቶች ግን ግቦችን ለማስቆጠር ወደፊት ሲሄዱት ታይተዋል በግብ ወደ ኢላማቸውን የመቱ የግብ ሙከራዎችን የሰሉ የግብ ሙከራዎችን ማድረግ አልቻሉም በደደቢ በኩል በዚህ ሁኔታም በአጠቃላይ በቅዱስ ጊዮርጊስ አሸናፊነት ጨዋታ ትላንት ከተከናወነ ሌላ ጨዋታ መካከል የአዲስ አበባ ከተማና የጀማ አባ ቡና እንዲሁም ከትናንት በስቲያም መከላከያና የኢትዮጵያ ቡና ጨዋታ አድርጓል። በሌሎች የሀገሪቱ ክፍሎችም ጨዋታዎች ነበሩ። በተለይ በሳምንቱ መጨረሻ ላይ አዲስ አበባ ከተከናወኑ ጨዋታዎች ብንነሳ ሌሎቹ ውጤታቸው እንዴት ነበር? ጨዋታውስ ምን ይመስላል? ብዙዎች እንደጠበቁት ነበር? አዎ፣ ኢትዮጵያ ቡና ከመከላከያ ያደረጉት ጨዋታ ብዙዎች ጠብቀውት ነበር። በእርግጥ ሰው ትንሽ የእንግሊዝ ፕሪምየር ሊግ ላይ ትኩረት በማድረጉ የደጋፊ እጥረት ይታይበታል ተብሎ ታሰበው ነበር፣ ግን ለታሰበው ኢትዮጵያ ቡናና መከላከያ የተጫወቱበት ስደት ላይ ብዙ ደጋፊ መጥቷል። እንዲሁም ቅዱስ ጊዮርጊስ ከደደቢትን በተጫወተበት ጊዜ ስቴዲየሙ ሙሉ ለሙሉ የሞላበት ሁኔታ ነው የተመለከትኩት። በመከላከያ በመከላከያና በኢትዮጵያ ቡና ጨዋታ በኩል ብዙ ምክሮች የተደረጉበትና ትንሽ ጉሽሚያና ፉክክሮች የበዙበት ጨዋታ ነበር። በእርግጥ ኢትዮጵያ ቡና ሁለት ጊዜ መምራት ችሎ ነበር። የመጀመሪያውን በጋቶች ፓኖም የፍጹም ቅጣት ምትና በካሜሮናዊ ቡና ዊሊየም ባስቆጠረው ግብ ሁለት ለአንድ መምራት ችሎ ነበር ለመከላከያ የአቻ መሆን የሚችሉበትን ግቦች ያስቆጠሩት ማራኪ ወርቁና እንዲሁም ሚካኤል ደስታ ናቸው ሚካኤል ደስታ ከዚህ ቀደም በትራንስ ኢትዮጵያ ና በቅዱስ ጊዮርጊስ የምናውቀው አንጋፋ የአማካይ ተጫዋች ነው ኢትዮጵያ ቡና በሁለተኛው አጋማሽ ልክ እንደ ደደቢት ጨዋታ ሁሉ አንድ ተጫዋች በቀይ ካርዶኩበታል ናይጄሪያዊ ሳሙኤል ሳኖሚ በሁለተኛ ቢጫ ከሜዳ ተወግዷል እሱም ከተወገደ በኋላ ነው እንዲሁም ኢትዮጵያ ቡና አቻ የሚሆነውን ጎል የተቆጠረበት ጨዋታው ትንሽ ጠንከር ያለ እና ፍክክሮች የበዙበት ነበር። ቢሆንም ሁለት ታቻ ነበር የተለያዩት። እንዲሁም አዲስ አበባ ከተማ ከጅማ አባ ቡና ያደረጉት ሌላኛው የሳምንቱ በአዲስ አበባ ስታዲየም ተደረገ ሌላ ጨዋታ ነበር። እሱም ጨዋታ ላይ የግብ ማግባት እድል ውስጥ እንደ ሁለቱ ጨዋታዎች ላይ ባንመለከትም በመሀል ሜዳ የተለያዩ እንቅስቃሴዎችን አይተናል። መሀል ሜዳ ላይ ብቻ የረጉና አልፎ አልፎ ከሚደረጉ ኢላማቸውን ያልጠበቁ የግብ ሙከራዎች በስተቀር ይህን ያህል የሚጠቀስ እንቅስቃሴ በሁለቱ የአዲሱ አዲስ የኢትዮጵያ ፕሪምር ሊግ ክለቦች መካከል አላየንም። ጥሩ ሶከር ኢትዮጵያ ዳትኔት የስፖርት የእግር ኳስ መረጃዎችን በስፋት ታቀርባላችሁ። እንደውም ከተለመደው ውጪ ምናልባት እዚህ ውጭ ሀገር በብዛት የተለመደ ሊሆን ይችላል ላይቭ ቲከር ነው የሚሉት እዚህ በቀጥታ የስቴዲየም ጨዋታዎችን እግር ኳስ ጨዋታዎችን በአጫጭር ጽሁፍ ታስተላልፋላችሁ። የዳኛው ፊሽካ ከነፋበች ጊዜ ጀምሮ እስኪጠናቀቅ ድረስ ማለት ነው። በእርግጥ አሁን ወቅቱ ብዙ የሞባይል ተጠቃሚዎች ኢንተርኔት የተቋረጠበት ነው። ግን ቢሆንም ምን ያህል ተከታታይ አላችሁ? ህብረተሰብ ውስጥ ምንድን ነው ምላሽ የሚሰጣችሁ የስፖርት አፍቃሪው? አዎ ይህን ነገር ለምን እንዲያውም ከዚህ በፊት በፌስቡክ ነበር የጀመረው። እኔ በግሌ ትዊተር ገጽ ማስተላለፍ ነበር መጀመ የዛሬ ሁለት ሶስት አመት አካባቢ ላይ ከዛ በኋላ ነው ለምን ወደ ዌብሳይቷ የነ ጎል ዳት ካም የነ ቢቢሲ ስናይ፣ ለምን ወደ ውሸቱ ለምን አናመጣውም ብለን ያሰብነው እና ካመጣነው በኋላ የሰው ሪያክሽን ጥሩ ነው። መጀመሪያ ላይ ትንሽ ለመቀበል ያስቸግር ነበር ማለት ሊንኩን እየገባን እንዴት ሪፕሬሽን እናደርጋለን ብር ይበላብናል የሚሉ ነገሮች ነበሩ እና ዩኦኬን ታመጣ ተቀምሽት ታቦቆ በሞባይል ሰርቪስ ሲጠቀሙ ስለዚህ ትንሽ አስቸጋሪ ነገሮች ነበሩ። ነገር ግን ትንሽ ተቀባይነቱ በዛ ዕለት እየሰፋ ነው የመጣው። በተለይ የክልል አዲስ አበባ ቢሆን ኖሮ አዲስ አበባ ላይ ገብቶ የመከታተሉና እንዲሁም ሰዎችን ደውሎ ስልክ ደውሎ ውጤት የመጠየቁ ነገር ይኖራል። ክልል ግን ያሉ ሰዎች አዲስ አበባ ወይ ጓደኛ ወይ ዘመድ ላይ ኖራቸው ይችላል። ውጤት ለማግኘት በጣም ነበር የሚያስቸግራቸው። የእነሱን ፍላጎት በማርካት የቻልነው ማለት እችላለሁ። በተደጋጋሚም ይጠይቁናል። ዛሬ ማንን ነው የምታሰልፉት እየተባለ ራሱ የምንጠይቅበት ጊዜ አለ። ኖር ደግሞ የናሽናል ቲም ጨዋታ ሲኖር ወይ የክለቦቻችን በኢንተርናሽናል መድረስ ሲሳተፉ፣ ሙስሙስ እየፈለግን ከየትም ከየትም እየፈለግን ስለምናመጣላቸው በተቀባይነቱ በጣም ሰፊ ነው። ጋዜጠኛ ኦምናት አደለ ከሶከር ኢትዮጵያ ድረገጽ ውጪ ለአፍሪቃ እግር ኳስ ኮንፌዴሬሽን በእንግሊዝኛ ምጻሩ ካፍ የኢትዮጵያ ዘጋቢ በመሆን ያገለግላል። አሁን የምንሻገረው ወደ እንግሊዝ ፕሪምየር ሊግ ጨዋታዎች አጠር ያለ ዳሰሳ ነው። በፕሪምየር ሊጉ ፍልሚያ ቼልሲዎች እየገሰገሱ ነው። ስድስተኛ ተከታታይ ድላቸውን ትናንት ተጎናጽፏል። የትናንቱን ብቸኛ ግብ የሚድልስፖሮ መረብ ላይ ያሳረፈው የቼልሲው አጥቂ ዴጎ ኮስታ ነው። ይህቺ ግብ በዚህ ዓመት በተከናወኑ ጨዋታዎች ለዲየጎ ኮስታ አስረኛዋ ሆና ተመዝግባለች። ቸልሲንም በደረጃ ሰንጠረዡ ቁንጮ ላይ እንዲቀመጥ አስችላለች። ባለፉት ሁለት ጨዋታዎች አስር ግቦችን ማስቆጠር የቻለው ሊቨርፑል ከትናንት በስቲያ ሳውስ ሃምተን ላይ ግብ ማስቆጠር ተስኖት ነጥብ ተጋርቷል። የሳውስሃምተኑ ግብ ጠባቂ ፍሬዘር ፎርስተር ጀርመናዊው የርገን ክሎፕ ለሚያሰለጥኑት ሊቨርፑል አጥቂዎች አልተበገረም። በ28ተኛው ደቂቃ ላይ የቀድሞ ቡድኑ አባል የነበረው ማኔ ወደ ግብ የላካትን ትንኳስ ፍሬዘር በድንቅ ሁኔታ ግብ ከመሆን አጨናግፏታል። ሊቨርፑል በፊሊፕ ኮቲኖና ሮቤርቶ ፊርሚኖ አማካኝነት ግብ የማስቆጠር እድል አግኝቶም ኳሶቹን አምክኗል። ሊቨርፑል ባየለበት የሁለተኛው አጋማሽ ጨዋታም ሮቤርቶ ፊርሚኖ ሁለት ጊዜ የግብ እድሎች አግኝቶ ነበር። ተፎካካሪው ሳውስ ሃምተንም ለሁለት ጊዜያት በቻርሊ አውስቲን በኩል ያደረጋቸው ሙከራዎች የሚጠቀሱ ናቸው። ማንቸስተር ዩናይትድ ከአርሰናል እንዲሁም ኤቨርተን ከስዋንሲ ሲቲ ጋር አንድ ለአንድ ተለያይቷል። ማንቸስተር ሲቲ ክሪስታል ፓላስን ሁለት ለአንድ አሸንፏል። ዋትፎርድ ላይስተር ሲቲን ሁለት ለአንድ ረትቷል። ሰንደርላንድ ከውል ሲቲ 3 ለ0 ቶትናም ዌስትሃምን 3 ለ2 እንዲሁም በርመስ ስቶክ ሲቲን አንድ ለምንም አሸንፏል። ዌስት ፕሮሚች ከበርሌ ጋር ዛሬ ማታ ይጫወታሉ። በጀርመን ቡንደስሊጋ ጨዋታዎች ትናንት ሆፍናይም ከሃምቡርግ ጋር ሁለት ለሁለት አቻ ወጥቷል። አይንትራክት ፍራንክፉርት ቬርደር ብሬመንን ባለቀ ሰዓት ሁለት ለአንድ ድል አድርጓል። ቅዳሜ ዕለት ባየር ሚንሽን በቦሩሲያ ዶርትሙንድ አንድ ለዜሮ ተሸንፏል። ኮሎኝ ቦሩሲያ ሚንሽን ግላድ ባህን ሁለት ለአንድ አሸንፏል። በዚህም መሰረት አርብ ዕለት ሌቨርኩሰንን ሶስት ለሁለት ያሸነፈው ላይፕሲክ የደረጃ ሰንጠረ ፓሪዙን በ27 ነጥብ እየመራ ይገኛል። ባየር ሚንሽን በ24 ነጥብ ይከተላል። ክሎኝ 21 ነጥብ አለው፣ ሶስተኛ ነው። እሁድ ዕለት ህንድ ውስጥ በተከናወነው የግማሽ ማራቶን ሩጫ የሴቶች ፉክክር ኢትዮጵያዊቷ ውርቅነሽ ደገፋ አንድ ሰዓት ከ7 ደቂቃ ከ42 ሰከንድ በመግባት አንደኛ ወጥታለች። ሌላኛዋ ኢትዮጵያዊት አባበል የኔነሽ ሁለተኛና ተከትላለች። በወንዶች ውድድር ያሸነፈው በኦሎምፒክ የማራቶን ባለድሉ ኬንያዊው ኤልዩድ ኪፕቾጌ ነው። ሁለቱም አሸናፊዎች 27000 ዶላር ተሸላሚ ሆኗል። ኪፕቾጌን ተከትሎ የገባው ኢትዮጵያዊው አትሌት ይግረም ደመላሽ ሲሆን በአራት ሰከንድ ተቀድሞ ሁለተኛ ወጣበት ጊዜ ጊዜ 59 ደቂቃ ከ48 ሰከንድ ነበርን። እድሜያቸው ከ20 ዓመት በታች ሴት ተጫዋቾች በሚሳተፉበት የዓለም አቀፉ የእግር ኳስ ማኅበራት ፌዴሬሽን በእንግሊዝኛ ምጻሩ ፊፋ ጨዋታ የጀርመን ቡድን የኮሪያ ሪፐብሊክ ተጋጣሚውን ዛሬ ሁለት ለዜሮ አሸንፏል። ጀርመን ሜክሲኮን እንዲሁም ኮሪያ ሪፐብሊክ ቬኒዙዌላን 3 ለዜሮ አሸንፎ ነበር። ዛሬ ምድብ መላ የተገናኙት ምድቡን ጀርመን በ9 ነጥብ ይመራል። ሜክሲኮ በ6 ይከትላል። ኮሪያ ሪፐብሊክ 3 ነጥብ አለው። ከምድቡ ቬኒዙዌላ ያለምንም ጥብ የመጨረሻ ደረጃ ላይ ይገኛል። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማን ተጋፍቶት ስለሽ ነኝ። መልካም ጊዜ። ጤና ይስጥልኝ።